ዜጎች ሐሳባቸውን የመግለጽ መብት ሲኖራቸው ሀገሮች የበለጠ ጠንካራ ይሆናሉ ሲሉ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ አስታወቁ። አዲስ አበባ ላይ ለተሰባሰቡ ወጣቶች ሀገራቸው አፍሪካን በተመለከተ በምትከተለው ፖሊሲ ላይ ያተኮረ ንግግር ያደረጉት ኬሪ የአህጉሪቱ ዋነኛ አቅም የሚመነጨው ዜጎች ሙሉ አስተዋጽኦ ለማድረግ ካላቸው ብቃት ነው ብለዋል። እስክንድር ፍሬው ከአዲስ አበባ ተጨማሪ ዘገባ አለው። በኢትዮጵያ ሲያደርጉ በቆዩት የሶስት ቀናት የስራ ጉብኝት ማጠናቀቂያ ላይ በጉለሌ የዕጽዋት ማዕከል ተገኝተው ንግግር ያደረጉት ጆን ኬሪ በአፍሪካ የሚታዩ ተስፋና ስጋቶችን ዳስሰዋል። በአብዛኛው ወጣቶች ለነበሩበት ታዳሚ የተናገሩት ኬሪ አህጉሪቱ የምትጓዝበት መንገድ በእጃችሁ ነው ብለዋል። አሜሪካም አጋር ሆና እንደምትቀጥል አረጋግጠዋል። የአፍሪካ ስኬት እንዴት አሜሪካንን ሊጠቅም እንደሚችልም አብራርተዋል። ሀገሮች ራሳቸውን ችለው በሁለት እግሮቻቸው እንዲቆሙ ስንረዳ፣ ስኬቶቻቸውንም እየተጋራን ነው ማለት ነው ከእኛ ጋር በከፍተኛ ደረጃ የንግድ ልውውጥ ከሚያደርጉ የመጀመሪያዎቹ አሥራ አምስት ሀገሮች አሥራ አንዱ ቀደም ሲል የአሜሪካን እርዳታ ተቀባይ የነበሩ ናቸው። ዛሬ ለጋሽ ሀገሮች ሆነዋል። እንዲመጣ የምንፈልገው ለውጥ ይህ ነው። ከእርዳታ ተቀባይነት ወደ ተናጋጅነት የሚደረገው ለውጥ ለአሜሪካ ብልጽግናና ለዓለም እድገትም ዋነኛው አንቀሳቃሽ ሞተር ነው። አፍሪካ በማደግ ላይ መሆኗን፣ በቀጣይ ለማደግም እድሎች እንዳሏት የጠቀሱት ኬሪ ጊዜው ግን የዕድል ብቻ ሳይሆን የውሳኔም ነው ብለዋል። ከዚህ አንጻርም የሀገሪቱ ዋነኛ አቅም ዜጎቿ መሆናቸውን መረዳት እንደሚያስፈልግ አስታውሰዋል። የአፍሪካ አቅም የሚመነጨው ዜጎች ሙሉ አስተዋጽኦ ለማድረግ ካላቸው ብቃት ነው። ጎሳቸው ምንም ይሁን ምን፣ ለፍቅር ግንኙነታቸውም ማንንም ይምረጡ፣ የትኛውንም ሃይማኖት ይከተሉ ይህች አሕጉር በሕዝቡ ኅብረ ብዝህነትና የመለወጥም አቅም ምክንያት ጠንካራ ናት። ጠንካራ ናት። በዓለም ዙሪያ ያሉ ሀገሮች ሁሉ ዜጎች ሐሳባቸውን የመግለጽ ነጻነት ሲኖራቸው የበለጠ ጠንካራ ይሆናሉ። የዜጎች ድምፅ ደግሞ የሰፊው የፖለቲካ ሂደት አካል መሆን ይችላል። በሚቀጥሉት ሶስት ዓመታት ብቻ ከሃምሳ አራት የአፍሪካ ሀገራት ሰላሳ ሰባቱ ብሔራዊ ምርጫ እንደሚያካሄዱ ጆን ኬሪ ገልጸዋል። ከእነዚህ መካከል ደግሞ አስራ አምስቱ ፕሬዝዳንታዊ ምርጫዎች መሆናቸውን ጠቁመዋል። እናም በሚሊዮኖች የሚቆጠሩ አፍሪካውያን መሪዎቻቸውን ለመምረጥ ወደ ድምፅ መስጫዎች ይሄዳሉ ያሉት ሚኒስትሩ ምርጫ ማካሄድ ብቻውን ግን በቂ እንዳልሆነ አስታውሰዋል። እነዚህ ምርጫዎች እጅግ አስፈላጊ መሆናቸውን እነግራችኋለሁ። ዜጎች ቀጣዩን ጊዜ መቅረጽ ይችሉ ዘንድ ግን ምርጫዎች ብቻ እድሎች አይደሉም። በድምፅ መስጫ ቀን ብቻ ሳይሆን በየቀኑ ዜጎች ከመንግሥቶቻቸው ጋር ይነጋገሩ እንደሆን፣ ከሌሎች ወገኖቻቸው ጋርም ፖለቲካዊ ውይይትና ክርክር ያደርጉ እንደሆን መጠየቅ ያስፈልጋል። ለአፍሪካ የወደፊት እጣ ፈንታ እጅግ ወሳኝ የሆኑ ጥያቄዎች እነዚህ ናቸው። የአሜሪካው የውጭ ጉዳይ ሚኒስትር በዚሁ ንግግራቸው በአህጉሪቱ ያሉ የጸጥታ ችግሮችንም አንስተዋል። ደቡብ ሱዳንን አውቃታለሁ። ይህች አገር እንደ አዲስ ስትወለድም እዚያ ነበርኩ ያሉት ሚኒስትሩ ትናንት በጁባ በነበራቸው ቆይታ ግን የተለየ ነገር መታዘባቸውን ገልጸዋል። በአንድ ወቅት ተስፋ የሚጣልበት ራዕይ የነበራት አገር የግል ምኞትና ስግብግብነት በወለደው ብጥብጥ ልትፈተን እንደምትችል ተመልክቻለሁ ነው ያሉት። ይህም ሆኖ ግን በሀገሪቱ መሪ ሳልቫኪር እና በተቀናቃኛቸው ሪክ ማሻር መካከል የፊት ለፊት ውይይት እንዲደረግ በተለይ የአንደኛውን ወገን ስምምነት ማግኘታቸውን ይፋ አድርገዋል። በሁለቱም ተፋላሚ ወገኖች ሆን ተብለው የሚፈጸሙ ግድያዎች በእጅጉ እንደሚያሳስቡኝ ለፕሬዚደንት ኪር ገልጫለሁ። የሽግግር መንግሥት ለመመሥረት የሚያስችል ድርድር ለመጀመር ቃል ገብተውልኛል። ሀገሪቱን ከውድቀት የሚመልስ ይህንን ለማድረግ ስላሳዩት ፈቃደኝነት አድናቆቴን እገልጽላቸዋለሁ። መላው ዓለም እንደሚሻው ሁሉ ሀገራቸውን ከውድቀት የማንሳት ሂደት ሲመሩ ለማየት ተስፋ አደርጋለሁ። የአማጽያኑን ወገን እየመሩ ለሚገኙት የቀድሞው ምክትል ፕሬዝዳንት ሪክ ማሻር ተመሳሳይ መልእክት ማስተላለፋቸውን ጆን ኬሪ ተናግረዋል። And I urged him to do the same, to come to Addis Ababa in the near term, and to engage in these direct talks in order to move some <speaking> steps. Like south the, moon, Sudan to president to the president reacts, Mashar Salkduiye, the, the, the, the massasa in the garden, they are going to see each other. The book Sudanen would have the government that time In Ababa and Na. But that's how the rule. In this case, the future is each ሁለቱም ወገኖች ብጥብጥን ለማስቆም የሚያስችሉ ጠንካራ እርምጃዎችን ካልወሰዱ ደቡብ ሱዳንን ወደ ከፋ ተስፋ አስቆራጭ ሁኔታ ይወስዷታል። ረሃብ እደጅ ላይ ቆመዋል። ያንን እኛ ካልለወጥ ነው በስተቀር ለውጥ አሁኑኑ ካልመጣ እየታገልንለት ነው የሚሉትን ሁሉ ያወድሙታል። በሚቀጥሉት ቀናትም ከሁለቱ ወገኖች ጋር በግል የሚያደርጉትን ግንኙነት እንደሚቀጥሉ የአሜሪካው የውጭ ጉዳይ ሚኒስትር አረጋግጠዋል። እርሳቸው ያመቻቹት የደቡብ ሱዳን ፕሬዝዳንት ሳልቫ ኪርና የአማጽያኑ መሪ ሪክ ማሻር ውይይት በእርግጥም ከተካሄደ ግጭቱ ከተጀመረ በኋላ የመጀመሪያው ይሆናል። በኢጋድ አማካኝነት በአዲስ አበባ እየተካሄደ ካለው የሁለቱ ወገኖች ልዑካን ውይይት ጋር እንዴት እንደሚቀናጅ ግን አልተጠቀሰም። ይህ የቀጥታ ውይይት ራሱ ግን በወቅቱ የኢጋድ ሊቀመንበር በኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ አደራዳሪነት የሚካሄድ እንደሆነ እየተነገረ ነው የአሜሪካው የውጭ ጉዳይ ሚኒስትር ጆን ኬሪ ይህንን የአፍሪካ ፖሊሲ ንግግራቸውን ካጠናቀቁ በኋላ የጸጥታ ችግር ካለባት ሌላዋ የአፍሪካ ሀገር ሶማሊያ ፕሬዚዳንት ሐሰን ሼክ መሀሙድ ጋር በአዲስ አበባ ተገናኝተዋል። የሶስት ቀናት የኢትዮጵያ ጉብኝታቸውን አጠናቀውም ወደ ዲሞክራቲክ ሪፐብሊክ ኮንጎ አምርተዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ በሌላ በኩል ደግሞ በአፍሪካ መጣኔ ሀብት እድገትና ማህበራዊ ልማትን ሊያደናቅፉ ለሚችሉት ግጭቶች መፍትሄ ሲፈልጉ የአህጉሪቱን መሪዎች ለማገዝ የኦባማ አስተዳደር ዝግጁ መሆኑን ሚስተር ኬሪ በዚሁ የአዲስ አበባ የፖሊሲ ንግግራቸው ላይ አስታውቀዋል። አብሯቸው የተጓዘው ሪፖርተራችን ስካት ስቲርንስ ከአዲስ አበባ ባጠናቀረው ዘገባ መሰረት እጅግ ግዙፍ በሆነ የአፍሪካ ክፍል የበረታ ግጭቶች ወይም የሙሉ ጦርነት ስጋት መኖሩን ሚስተር ኬሪ አስታውቀዋል። እነዚህ ግጭቶች ደግሞ ገና እያቆጠቆጡ ያሉ የብልጽግና ቡጦችንም ሊቀጩ እንደሚችሉ አስጠንቅቀዋል። ይሁን እንጂ አፍሪካውያን ወደ በቀል ሳይሆን ወደ ለውጥ፣ ወደ ቂም ሳይሆን ወደ ሰላምና ብልጽግና በማተኮር የታሪክን ሂደት ደጋን ለራሳቸው ጥቅም ማዞር ይችላሉ ብለዋል። የውጭ ጉዳይ ሚኒስትሩ የአፍሪካ ሕብረትን ጥረት በመደገፍ በሶማሊያ በአልሻባብ ላይ፣ በታላላቆቹ ሐይቆች አካባቢ ደግሞ የጌታ ተፋላሚ ሰራዊት እያለ ራሱን የሚጠራውን ሽፍታ ቡድን ላይ የሚካሄደውን ጦርነት እንደሚያግዙ፣ ናይጄሪያ ውስጥም ቦኮ ሐራም የሚባለው አማጺ ቡድን እያካሄደ ያለውን የሽብርና የሁከት አድራጎት ለመመከት መንግስቱ የተያዘውን ጥረት ለማጠናከር እንደሚሰሩ ሚስተር ኬሪ ተናግረዋል። ግልጽ መሆን እፈልጋለሁ። በመቶዎች የሚቆጠሩ ሕፃናት በቦኮ ሐራም መጠለፋቸው ልቀበለው የማልችል አስደንጋጭ ወንጀል ነው። እነዚህ ልጃገረዶች ወደ የቤታቸው ለመመለስ የናይጄሪያ መንግሥት እያደረገ ያለውን ጥረት በማንኛውም መንገድ እንደግፋለን። ከአዲስ አበባ ወጣ ብሎ ባለው የእጽዋት ሀብት እንክብካቤ መስክ የዛሬ ንግግራቸውን ያደረጉት ሚስተር ኬሪ በማከልም ማዕከላዊ አፍሪካ ሪፐብሊክ ውስጥ ያሉትን የፈረንሳይ ኃይሎች ዋሽንግተን በመደገፏ እንደምትቀጥልና በታላላቁ ሐይቆች አካባቢ ያሉ ግጭቶችን ምንጭ ለማግኘትም በአፍሪካውያን እየተደረገ ያለውን ጥረት እንደምታገዝ አረጋግጠዋል። አሜሪካ ሙስናን በመዋጋት በኩል ከአፍሪካ መሪዎች ጋር እየሰራች መሆኑንም ሚስተር ኬሪ ተናግረዋል። ሕገወጥ የገንዘብ ሽግግርን ለማስቆም የሚደረገውን ጥረትም እንደሚደግፉ አመልክተዋል። ግልጽነትና ተጠያቂ የደህንነት የውጭ ባለሀብቶችን ለመሳብ እንደሚረዱ ሚስተር ኬሪ ተናግረዋል። የአፍሪካን ሀገሮችም በገበያዎች ላይ ተፎካካሪ ያደርጋቸዋል ብለዋል። የኦባማ አስተዳደር የአየር ንብረት ለውጥን ለመቋቋም የአንድ ቢሊዮን ዶላር ድጋፍ ለግሉ ዘርፍ መመደቡንና ለንጹህ ኢነርጂ መስፋፋትም እንደሚሰራ ሚስተር ኬሪ ገልጸዋል። የአየር ንብረት ለውጥ ዓለም አቀፍ ፈተና ነው። ዓለም አቀፍ በሆነ የትብብር እርምጃ ካልተጋፈጥነው፣ ለዚህ አህጉርም ለሌሎችም አህጉሮች በተለያዩ መንገዶች እጅግ የከበደ ችግር ነው። ከኢትዮጵያው ቆይታቸው በኋላ ሚስተር ኬሪ ወደ ኮንጎ ዲሞክራሲያዊት ሪፐብሊክ ተጉዘው ከፕሬዝደንት ሎራን ካቢላ፣ ከዚያም ወደ አንጎላ ሄደው ከፕሬዚደንት ሆዜ ኤድዋርዶ ዶ ሳንቶሽ ጋር ይነጋገራሉ።